የአሜሪካ ድምጽ ሬዲዮ ጣቢያ ነው በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት

ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ግንቦት 7 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ።

የዩናይትድ ስቴትስ የአፍሪቃ ቀንድ ልዩ መልእክተኛ ጀፍሪ ፌልትመን በአፍሪቃ የስራ ጉብኝት አጠናቀው መለሳቸው ታወቀ። በትግራይ ክልል ሴቶች እና ልጃገረዶች ላይ ይፈጸማል ስለሚባለው አስከፊ የወሲብ ጥቃት የተካሄደ ውይይት የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽት ዜና ይነበባል።

ጤና ይስጥልኝ! የተከበራችሁ አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። መጪው የኢትዮጵያ አጠቃላይ ብሔራዊ ምርጫ በጥቂት ሳምንታት ሊገፋ እንደሚችል ተሰማ። መንግሥታዊው የኢትዮጵያ ብሮድካስቲንግ ኮርፖሬት ባሰራጨው ዘገባ የምርጫው ጊዜ ከሁለት እስከ ሦስት ሳምንታት ሊራዘም እንደሚችልና የአዲስ አበባና የድሬዳዋ ምርጫዎችም በተመሳሳይ ቀን እንዲሆኑ መወሰኑን ጠቁመዋል። አዲስ ቸኮል ተጨማሪ አለው።

በዛሬው ዕለት ከተፎካካሪ ፓርቲ አመራሮች ጋር ውይይት እያደረጉ ያሉት የብሔራዊ ምርጫ ቦርድ ሊቀመንበር ብርቱካን ሚደቅሳ የምርጫ ቅድመ ዝግጅቶች በታሰበላቸው ጊዜ ያለመጠናቀቃቸው የምርጫ ጊዜውን ለመግፋት እንዳስገደዳቸው መግለጻቸውን መንግሥታዊ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል።

የምርጫ ጣቢያዎችን አስቀድሞ በታቀደላቸው ጊዜ በመክፈትና የመራጮች ምዝገባን በማድረግ ረገድ የአፈጻጸም መጓታቶች እንደነበሩ ሊቀመንበሩ አገልጸዋል። በጉዳዩ ላይ የተፎካካሪ ፓርቲዎች አቋም እንደሆነ አልታወቀም። በተያያዘ ዜና ከሀገራዊ ምርጫ አንድ ሳምንት ዘግይቶ ሊካሄድ የነበረው የድሬዳዋና አዲስ አበባ ከተማ አስተዳደሮች ምርጫ የድምጽ መስጫ ቀን ከሀገራዊ ምርጫው ጋር በተመሳሳይ ጊዜ እንዲካሄድ መወሰኑም ተሰምተዋል። በጉዳዩ ላይ ከስድስት ያላነሱ ተቃዋሚ ፓርቲዎች አስቀድመው ለምርጫ ቦርድ ቅሬታ አቅርበው እንደነበር ያገኘነው መረጃ ያመለክታል። አዲስ አበባና ድሬዳዋ ላይ የሚካሄደው ምርጫ ከሌሎች ክልሎች ምርጫዎች አንድ ሳምንት ዘግይቶ እንዲካሄድ

ዳ አስቀድሞ መወሰኑ በሌሎች ክልሎች የመረጡ ዜጎች አዲስ አበባና ድሬዳዋም ሄደው ድጋሚ እንዲመርጡ በር ሊከፍት ይችላል የሚለው ቅሬታ አቅራቢዎቹ ፓርቲዎች የሚጋሩት የጋራ ስጋት ነው። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ። የምርጫ ቦርድ ዛሬ ባወጣው ሰንጠረዥ በ46 ሺህ 88 ጣቢያዎች ላይ 36 ሚሊዮን 245 ሺህ 444 ሰው ድምፅ ለመስጠት መመዝገቡን አስታውቀዋል።

ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ወደ አራት ሺህ መጠጋቱን የጤና ሚኒስቴር መረጃ ጠቆመ። ሚኒስቴሩ ትናንት ባወጣው ሰንጠረዥ መሠረት እስከ ትናንት ምሽት በኮቪድ-19 ምክንያት የጠፋው ህይወት 3964 ሲሆን 620 ሰው በጽኑ ህመም ላይ እንደሚገኝ አስታውቋል። እስከ ትናንት ምሽት ክትባት ያገኘው ሰው ቁጥር 1 ሚሊየን 436665 ነው።

ከ44 ሺህ ሰው በላይ ቫይረሱ እንዳለበት መረጋገጡንም የሚኒስቴሩ መረጃ ያሳያል። በሌላ በኩል ደግሞ የህንድ የጤና ሚኒስቴር ዛሬ ባወጣው መረጃ በአንድ ቀን ከ326 ሺህ በላይ ሰው ለኮሮና ቫይረስ የተጋለጠ ሲሆን፣ ባለፉት 24 ሰዓታት ብቻ ወደ 4 ሺህ የሚጠጋ ቁጥር ያለው ሰው በኮቪድ-19 ምክንያት ሞቷል። ህንድ ውስጥ ከ24 ሚሊዮን በላይ ሰው ኮሮና ቫይረስ እንዳለበት ይገለጽ እንጂ

እውነተኛው ቁጥር ከዚያ በእጅጉ ሊበልጥ እንደሚችል የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አመልክቷል። በዓለም ዙሪያ ወደ 162 ሚሊዮን የሚጠጋ ሰው ለኮሮና ቫይረስና ለኮቪድ-19 ተጋልጧል። ይህ በእንዲህ እንዳለ ከበርቴዎቹ ሀገሮች ሕፃናትን ለመከተብ የያዙትን እቅድ ሰርዘው ክትባቱን ለድሃ ሀገሮች እንዲለግሱ የዓለም የጤና ድርጅት ጠይቋል።

እየወጡ ያሉት ዘገባዎች እንደሚሉት ፈረንሳይና ስዊድን ቅድሚያ የሰጧቸውን የሕብረተሰብ ክፍሎች ከከተቡ በኋላ ቀሪውን ክትባት በኮቫክስ መርሃ ግብር አማካይነት ለድሀ ሀገሮች መላክ የጀመሩ ሲሆን ዩናይትድ ስቴትስና ካናዳ ግን የክትባት መርሃ ግብራቸውን ወደ ሕፃናትና ታዳጊዎች ማስፋትን መርጠዋል። ይሁን እንጂ ዩናይትድ ስቴትስ ዝቅተኛ ገቢ ላላቸው ሀገሮች እንድታካፍል ድርድር መጀመሩን አንድ የዓለም የጤና ድርጅት ባለስልጣን ጠቁመዋል።

የጅቡቲው ፕሬዝደንት ኢስማኤል ኦማር ጉሌ ዛሬ ለአምስተኛ የሥልጣን ዘመን ቃለ መሐል አፈጸሙ። ፕሬዝደንቱ ዋና ከተማይቱ ጅቡቲ ውስጥ በመኖሪያ ቤታቸው ባከናወኑት ሥነ ሥርዓት ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ የኬንያ ፕሬዝደንት ኡሁሩ ኬንያታ፣ የሶማሊያ ጠቅላይ ሚኒስትር ሙሐመድ ሁሴን ሮብሌ፣ ራሷን ነጻ ሪፐብሊክ ብላ የምትጠራው የሶማሊላንድ ፕሬዝደንት እንዲሁም የጊኒ ፕሬዝደንት አልፋ ኮንዴ መገኘታቸው ተዘግቧል።

በመጪዎቹ አምስት ዓመታት ለሀገራቸው መረጋጋትንና የጅቡቲን እሴቶች ለማጠናከር እንደሚጥሩ ኦማር ጉሌ ተናግረዋል። የዛሬው ቃለ መሐላ ጉሌን በአፍሪካ እጅግ ለተራዘመ ጊዜ ስልጣን ላይ ካሉ መሪዎች አንዱ ያደርጋቸዋል። ወደ አንድ ሚሊየን እንደሚሆን ከሚነገረው አጠቃላዩ የጅቡቲ ሕዝብ ከአንድ ወር በፊት በተካሄደው ምርጫ ወደ 215 ሺህ የሚሆነው ድምፅ የሰጠ ሲሆን

ጉሌ ያሸነፉት ዘጠና ሰባት ነጥብ አራት አራት ከመቶ የሚሆነውን አግኝተው መሆኑን የሀገሪቱ ሕገ መንግሥታዊ ችሎት ሊቀመንበር በስነ ስርዓቱ ላይ አስታውቀዋል። የሀገሪቱ ዋና ዋና ተቀናቃኝ ፓርቲዎች ራሳቸውን ከምርጫው ያገለሉ ከመሆናቸውም በላይ በምርጫው ፍትሐዊነት ላይ ቅሬታ አሰምተዋል። የቀድሞ ቅኝ ገዥዋን ፈረንሳይን፣ የዩናይትድ ስቴትስና የቻይናን ወታደራዊ መደቦች የምታስተናግደው ጅቡቲ

በአካባቢው መረጋጋቷን ጠብቃ መቆየቷን ወደቧም በአፍሪካ አንደኛ የኮንቴይነር ማስተናገጃ በዓለም ስድሳ አንደኛ ደረጃ ላይ የሚገኝ መሆኑ በዚህ ሳምንት ተገልጿል። በአካባቢው ለወጪና ገቢ ንግድ የጅቡቲ ወደብ ዋነኛ ተጠቃሚ ኢትዮጵያ ነች። ጋዛ ከተማ ውስጥ አሶሺየትድ ፕሬስ የዜና ወኪልና አልጀዚራ የሚገኙበት ሕንፃ እስራኤል ዛሬ ባደረሰችው የሚሳኤል ጥቃት መውደሙ ተዘገበ።

ከዜና አውታሮቹ ሌላ ቢሮዎችና መኖሪያዎች የሚገኙበት ሕንፃ ከመመታቱ ከአንድ ሰዓት በፊት ከእስራኤል ጦር የማስጠንቀቂያ የስልክ ጥር የደረሳቸው መሆኑን የሕንፃው ባለቤት ተናግረዋል። አሶሺየትድ ፕሬስና ሕንፃው ውስጥ የነበሩ ሌሎች ተገልጋዮች ማስጠንቀቂያውን እንደደረሳቸው ለቀው ቢወጡም አልጀዚራ ግን ሕንፃው እየፈረሰም የአየር ድብደባውን ሁኔታ መዘገቡን መቀጠሉ ተገልጿል። አንዲት ሴት ፕሮግራም አቅራቢ አልጀዚራ አይታፈንም

ይህንን አሁን እናረጋግጠላችኋለን እያለች እንደነበረ ተዘግቧል። የአሶሽየትድ ፕሬስ ፕሬዝደንትና ዋና ሥራ አስፈጻሚ ጌሪ ፕሩዊት ወዲያው ባወጡት መግለጫ እስራኤል በሕንፃው ላይ ያደረሰችው ድብደባ አስደንጋጭና አስፈሪ ነው ብለዋል። ከአስር በላይ ሠራተኞቻቸው ለጥቂት ስላመለጡበት ድብደባ ከእስራኤልና ከዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት መረጃ እንደሚጠይቁ ፕሩዊት አመልክተዋል።

በዚህ በዛሬው ጥቃት ምክንያት ጋዛ ውስጥ እየተከናወነ ስላለው ነገር ሁሉ ዓለም በቂ መረጃ እንዳያገኝ ተደርጓል ብለዋል የኤፒ ፕሬዚደንት። የእስራኤል ጦር ያለ ማስረጃ አሰምቶታል በተባለ ክስ የሐማስ ተዋጊዎች የመገናኛ ብዙሃን ቢሮዎችን እንደ ሰብአዊ ከለላ እየተጠቀሙባቸው ነው ማለቱን ዘገባዎቹ ጠቁመዋል። በሌላ በኩል አምስተኛ ቀኑን በያዘው በዛሬው ምልልስ እስራኤል ማለዳ ላይ ጋዛ ላይ ድብደባዎችን ማካሄዷና

የሐማስ ታጣቂዎችም ወደ እስራኤል በአጸፋ ሮኬት መተኮሳቸው ታውቋል። እስራኤል ዛሬ አካሄዳቸዋለች በተባሉ ሁለት ድብደባዎች ሕፃናትን ጨምሮ ቢያንስ ዐሥራ ሁለት ሰው መገደሉን የፍልስጤም የጤና ባለሥልጣናት ተናግረዋል። ግጭቱ ዛሬ የተጠናከረው የእስራኤል መንግሥት በ 1940 ዓ ም ሲመሠረት ተፈጽሟል የተባለውን የፍልስጤም ውድመት ፍልስጤማውያኑ በሚዘክሩበት የናቅባ ቀን ወይም የጥፋት ቀን ብለው በሚጠሩት ቀን መሆኑ ነው።

ትናንትም በዌስት ባንክ ሁከትና በጋዛ ድብደባ እንዲሁም እስራኤል ውስጥ ያሉ አረቦች ባነሱት አመፅ አለመረጋጋቱ ተባብሶ መዋሉ ታውቋል። በትናንት ግጭቶች ብቻ ዐሥራ አንድ ፍልስጤማውያን መገደላቸውን ባለሥልጣናቱ ገልጸዋል። እስራኤል እግረኛ ጦሯን በጋዛ ወሰን ላይ ማጠናከሯ ለአምስት ቀናት የዘለቀውን ግጭት ወደ ሙሉ ጦርነት እንዳያሸጋግረው የሰጉ መኖራቸውም ይሰማል።

እስራኤል ዘጠኝ ሺህ የሚሆኑ የተጠባባቂ ጦሯ አባላት ከጋዛ ድንበር ሰራዊት ጋር እንዲቀላቀሉ መጥራቷም ታውቋል። ይህንኑ የተባባሰ የመጣውን ውጥረት ማርገብ በሚቻልበት ሁኔታ ላይ ለመነጋገር የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ነገ እሁድ ለመገናኘት ተስማምቷል። ዩናይትድ ስቴትስ ባሰማችው ስጋት ምክንያት ስብሰባው እንዲተላለፍ ተደርጎ እንደነበር ተዘግቧል። ግጭቱ ፈጥኖ ካልቆመ እጅግ ወደ ከፋ የደህንነትና ሰብአዊ ቀውስ

ሊያመራ እንደሚችል የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ማሳሰባቸውን የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ማስጠንቀቃቸውን ቃል አቀባያቸው ተናግረዋል። ክቡራትና ክቡራን አድማጮች ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ

ሁለት በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንዳመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን

42 ነው። የውስጥ መስመር 14። ወደ ቀዳሚው ዝግጅታችን እናምራ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጀፍሪ ፌልትማን ከሚያዝያ 26 እስከ ግንቦት 5 2013 በግብጽ በኤርትራ

በሱዳን እና በኢትዮጵያ ያደረጉትን ኃላፊነቱን ከተቀበሉ የመጀመሪያው የሆነውን የስራ ጉብኝት አጠናቀው መመለሳቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ባወጣው መግለጫ አስታወቀ። የአፍሪካ ቀንድ በጣም ወሳኝ በሆነ ጊዜ ላይ ነው ያለው ያለው መግለጫ፣ በመጪው ሳምንታትና ወራት የሚወሰዱ ውሳኔዎች ለአካባቢው ሕዝብ እንዲሁም በዩናይትድ ስቴትስ ጥቅም ላይ ትልቅ አንደምታ ይኖራቸዋል ብሏል። አሉላ ከበደ የመግለጫውን ዝርዝር ተመልክቶ

ዘገባ ይዞ ቀርቧል። ዩናይትድ ስቴትስ እርስ በርስ የተሳሰሩትን አህጉራዊ ቀውሶች ለመፍታትና ዜጎቿ በአስተዳደራቸው ውስጥ ድምፃቸውን የሚያሰሙበት እንዲሁም መንግስታን ለዜጎቻቸው ተጠያቂ የሚሆኑባት የበለጸገችና የተረጋጋች የአፍሪካ ቀንድን ለመደገፍ ቁርጠኛ ናት ሲል መግለጫው የመንግስቱን አቋምና የልዩ መልእክተኛውን የጉዞ ዓላማ ይዘረዝራል።

ሉዓላዊና አንድነቷ የተረጋገጠች ኢትዮጵያ ለዚህ ራእይ እውንነት ወሳኝ ናት ያለው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ በአገሪቱ ውስጥ ያሉ የፖለቲካና የጎሳ ክፍፍሎች ወይም ልዩነቶች እየጨመሩ መምጣት ከፍተኛ ስጋት የፈጠረበት መሆኑን ገልጦ አሳስቦኛል ያለውን ይዘረዝራል። ትግራይ ውስጥ እየተፈጸመ ነው ያለው ግፍና

አስቸኳይ ትኩረት የሚሻ የሰብአዊ ሁኔታ ያለበት ደረጃ ተቀባይነት የለውም። የተኩሱ አቁም እንዲደረግና ጭካኔ የተሞላበት ግጭት እንዲያበቃ፣ እንዲሁም በአስቸኳይ እንዲደርስ የሚፈለገውን ህይወት አድን እርዳታ ለመስጠት

የሰብአዊ መብት ጥሰት የፈጸሙትንም ተጠያቂ ለማድረግ ዩናይትድ ስቴትስ ከዓለም አቀፍ አጋሮቿ ጋር ትሰራለች ብለዋል። በትግራይ የተከሰተው ቀውስ በሀገሪቱ እንዲመጣ የሚፈለገው ትርጉም አዘል የተሃድሶ ለውጥ በሀገር አቀፍ ደረጃ የገጠሙት መጠነ ሰፊ ፈተናዎች ምልክቶች ናቸው ሲል

እነኚህ ፈተናዎች አመርቂ በሆነ መልኩ ሊወገዱ የሚችሉትም የሁሉንም ኢትዮጵያውያን ሰብአዊና ፖለቲካዊ መብቶች መከበር መሰረት ያደረገ በአገሪቱ የወደፊት እጣ ላይ ብሔራዊ መግባባት መፍጠር የሚያስችል ጥረት ሲደረግ ነው ሲል ልዩ መልእክተኛ ፌልትማን ከጠቅላይ ሚኒስትር አብይና ከሌሎች የኢትዮጵያ መሪዎች ጋር የተወያዩበት መሆኑን ገልጧል።

መግለጫው አያይዞም የኤርትራ ኃይሎች በኢትዮጵያ መኖራቸው ለነኚህ ግቦች እውን መሆን ተጻራሪ እንደሚሆን በዚህም ዙሪያ ልዩ መልእክተኛ ፌልትማን አስመራ ላይ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው በተወያዩበት ወቅት የኤርትራ ወታደሮች በአስቸኳይ ከኢትዮጵያ እንዲወጡ አጽንዖት ሰጥተው መነጋገራቸውን መግለጫው አመልክቷል።

በአንድ ትውልድ አንድ ጊዜ ብቻ የሚገኝ እድል ያለው በሱዳን ያለው የፖለቲካ ሽግግር ለአካባቢው አርአያ ሆኖ ሊያገለግል የሚችል ነው ሲልም ልዩ መልእክተኛ ፌልትማን ይህንኑ አጽንኦት ሰጥተው ለሱዳን አመራሮች መግለጻቸውን

እንዲሁም ሱዳን ከሶስት አስርት ዓመታት በላይ የአካባቢው አተራማሽ ኃይልነት ኃላፊነት የሚሰማው ተዋናይ የመሆን ቦታዋን ለመውሰድ እያካሄደች ያለውን ወደ ዲሞክራሲያዊ ስርዓት የሚደረግ ሽግግር ዩናይትድ ስቴትስ መደግፏን የምትቀጥል መሆኗን መናገራቸውን ጠቅሟል። በተጨማሪም ታላቁን የኢትዮጵያ ሕዳሴ ግድብ አስመልክቶ የሚደረገው ክርክርና በሱዳን ድንበር አካባቢ የተፈጠሩ አለመግባባቶችን ጨምሮ

በቋፍ ላይ ያለውን የአካባቢውን ደህንነት አደጋ ላይ ሊጥሉ የሚችሉ ግጭቶች ለመፍታት ከዓለም አቀፍ አጋሮቻቸው ጋር ለመስራት የአገራቸውን ቁርጠኝነት ልዩ መልእክተኛው ማስረዳታቸውንም አብራርቷል። ግብጽና ሱዳን የህዳሴ ግድብን የአሰራር ሂደት አስመልክቶ ያላቸው ስጋት ከኢትዮጵያ የልማት ፍላጎቶች ጋር ሊታረቅ በሚችልበት መንገድ ዙሪያ በአዲስ አበባ በካይሮና በካርቱም ከመሪዎቹ ጋር መወያየታቸውንም አመልክቷል።

በአፍሪቃ ህብረት አመራር ድርድሮቹ በአስቸኳይ መቀጠል እንዳለባቸው በነኚህ ወገኖች ድርድር እንደ አውሮፓውያን የዘመን አቆጣጠር በ2015 ዓመተ ምህረት የተፈረሙት የድርድር መርሆች መግለጫና እንዲሁም እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2020 ዓመተ ምህረት የአፍሪቃ ህብረት ያወጣው መግለጫ ለድርድሮቹ አስፈላጊ መሰረት ናቸው ብለን እናምናለን ብለዋል። እናም ድርድሮቹ ይሳኩ ዘንድ

ዩናይትድ ስቴትስ የፖለቲካና የቴክኒክ ድጋፍ ለመስጠት ቁርጠኛ ናት ሲል ልዩ መልእክተኛው ፕሬዚዳንት ባይደንን እና የውጭ ጉዳይ ሚኒስትር ብሊንከንን በመወከል የጀመሩትን ከፍተኛ ዲፕሎማሲያዊ ጥረት ለመቀጠል በአጭር ጊዜ ውስጥ ወደ ክልሉ እንደሚመለሱም ዝርዝረዋል። አድማጮች፣ በሌላ ዜና በዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ንዑስ ኮሚቴ አባል ማይክል መኮል በትላንትና እለት በትዊተር አማካኝነት ባስተላለፉት መልእክት የባይደን አስተዳደር እርምጃ መውሰድ አለበት ሲሉ አሳስበዋል።

ለሚፈጸሙ የጭካኔ አድራጎቶች ተጠያቂነት እንዲኖር ስንጠይቅ ስንጠይቅ የምራችንን መሆኑን ለማሳየት የባይደን አስተዳደር አሁን እርምጃ መውሰድ አለበት። በኢትዮጵያ አሁን ባለው ሁኔታ ውስጥ መቀጠል አይቻልም። ስፍር ቁጥር የሌለው ሕይወት አደጋ ላይ ነው ሲሉ ጽፈዋል። በስድስተኛው አገራዊና ክልላዊ ምርጫ የመራጮች ምዝገባ።

በመጨረሻው ቀን የተመዘገቡ መራጮች እድሉ ሳያመልጣቸው በመመዝገባቸው የመምረጥ ዲሞክራሲያዊ መብታቸውን በመጠቀማቸው የተሰማቸውን የሐዋሳ ከተማ ነዋሪዎች ለአሜሪካ ድምፅ ተናገሩ። በመራጭነት የተመዘገቡ እነዚህ ዜጎች ምርጫውን በተመለከተ ያላቸው ስጋት ተስፋቸውና ምኞታቸውን ገልጸዋል። የፖለቲካ ፓርቲዎች መሪዎችም ምርጫውን ሰላማዊና ዲሞክራሲያዊ በማድረግ አኳያ

ሀገራዊ ኃላፊነት እንደተጣለባቸውም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ አለው። የሐዋሳ ዩኒቨርስቲ በሰላማዊና ዲሞክራሲያዊ ምርጫ የባለድርሻ አካላት ሚና በሚል ባካሄደው በበየነ መረብና የፊት ለፊት ውይይት የተለያዩ የፖለቲካ ፓርቲ ተወካዮች ተሳትፈዋል። ስድስተኛው አገራዊና ክልላዊ ምርጫ ዲሞክራሲያዊና ሰላማዊ የሆነ ዘንድ የበኩላቸውን ኃላፊነት እንደሚወጡ ነው የገለጡት። ይህንን ማድረግ የሚቻለውም ለአገር መረጋጋትና ለሰላም ጉዳይ

ቅድሚያ በመስጠት መንቀሳቀስ ይቻል ነው ብለዋል። በውይይቱ ከተሳተፉ የፖለቲካ ፓርቲዎች መካከል ህብር ኢትዮጵያ ዲሞክራሲያዊ ፓርቲ አንዱ ሲሆን የፓርቲው ስራ አስፈጻሚ ኮሚቴ አባልና የስዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ አቶ ታምራት አሰፋ ሲናገሩ የዘንድሮ ምርጫ በፈተናዎች የተሞላ ነው ነበር ያሉት። ከፈተናዎቹም ውስጥ ከውጭ የገጠመን ነው ያሉት ዓለም አቀፍና የምስራቅ አፍሪካ ጂኦፖለቲካዊ ነባራዊ ሁኔታ መሆኑን ጠቅሰው ይህንን ጫና የሚቀንስ

አጠቃላይ እንቅስቃሴ ማድረግ ያስፈልጋል ብለዋል። አሁን ባለው ልዩነት አጣጥሞ ሊመራ የሚችል ዲሞክራሲያዊ ስርዓት እንደ ሀገራችን ያስፈልጋል ብለን እናምናለን። ሌላኛው ግን ከውጭ አንጻር ነው። ከውጭ አንጻር ስናይ በርቀት ላይ ያሉ አያሌ ሀገራት ፍላጎት አላቸው። በሀገራችን የጦር አውድማ እነሱ አይደባደቡም፣ የነሱ አንድ ሰራዊት የለም። ነገር ግን በውክልና የጦር ሜዳ ቀጠና የማድረግ ስትራቴጂዎች ናቸው አሁን እየታዩ ያሉ።

ይሄን ማስቀረት እንዳለብን እናምናለን። ይሄ ሊቀር የሚችለው ደግሞ አንዱና ቁልፉ ናሽናል ዲያሎግ ነው ብለን ነው የምናምነው። እንደኛ ፓርቲ ላይ የሚቀርቡ በጣም ጥሩ ጥሩ ሀሳቦች የጋራ ሊያደረጉን የሚችሉ ጉዳዮች በተዋረድ እስከ ሁሉም ኢትዮጵያዊ እስከ ዜጋው ድረስ መድረስ አለበት ብለን እናምናለን። የፖለቲካ ፓርቲዎች የምርጫው ሂደት ሰላማዊ እንዲሆን

ከፍተኛ ኃላፊነት እንዳለባቸውም ተናግሯል። ሁልጊዜ ያው ቅድመ ምርጫ አለ በምርጫ ወቅትና ከምርጫ በኋላ የሚገጥሙን ፈተናዎች ናቸው። አሁን የቅድመ ምርጫ ሂደቱን በሞላ ጎደል እየጨረስን እየሄድ አሁን ቀጣይ ላይ የምርጫ ወቅት አለ። የምርጫ ወቅት ደግሞ

ድምጽ የሚነገርበት ጊዜዎች አሉ። ከድምፅ ጋር ተያይዘው ደግሞ የድምጽ ከበር የተለያዩ አይነት እንቅስቃሴዎች ናቸው ሊፈጠሩ የሚችሉ እነዚህን ኮዞች ግን አንዳንድ ጊዜ ሃይማኖት አጀንዳ ማያያዝ፣ አንዳንድ ጊዜ የማንነት ጋር ከብሔር ጋር የማያያዝ፣ አንዳንድ ጊዜ ከኢኮኖሚ ከተጠቃሚነት ጋር ከማያያዝ ወይም ደግሞ ተጭበርብሯል የሚባለው ድምፅ ከወዲሁ ይወሰንና ይሄ ፓርቲ እዚያ አድርጓል፣ ይሄ እንዲሆኗል የሚለውን ኮዝ መጠቀም ይፈልጋሉ ሌሎች ማለት ነው።

ስለዚህ በዚህ ደግሞ የተለያዩ አይነት አማራጮችን ሊጠቀሙ የሚችሉት ይሄን አማራጭ መዝጊያው መንገድ አንዱ በጋራ ፓርቲዎች የጋራ ሰነድ ተፈራርመናል። በእርግጠኝነት ለውጭ ተጽዕኖ የውስጥ አንድነታችንን የውስጥ ልዩነታችንን ስናጠብ የውጭን ተጽዕኖ መከላከል

ይቻላል፣ የሚል እምነቱ አለ። የሚአድ ተወካይ አቶ ደመላሽ አበራ በበኩላቸው ዜጎች በምርጫው ለመሳተፍ ያሳዩት ፍላጎት አነስተኛ መሆኑን ፓርቲያቸው መገምገሙን ገልጠው ሊታወቅ የሚገባ ችግር ነው ብለዋል። ድምፃቸውን ለመስጠት የተመዘገቡ መራጮችን ቢሆኑ ስጋት እንዳለባቸው ተናግረው በአንጻሩ ችግሩን ለመቅረፍ ሕግ ማስከበር ይገባል ሲሉ አሳስቧል። ባለድርሻ አካላት ምን ማድረግ አለባቸው? በምርጫ ውስጥ ተሳትፎ አድርገን ሰላማዊ የሆነ የስልጣን ሽግግር ለማድረግ ሀገሪቱን

ወደ ዘላቂ ዲሞክራሲ ስርዓት ግንባታ ለማሸጋገር ሁላችንም ተረባርበን ትግል ማድረግ አለብን። ገዢ ፓርቲ እና መንግስት የሚባለው ሁለቱም ተለይቶ እስካሁን ድረስ አልታወቀም። ገዢ ፓርቲው የራሱን ሃይራርኪ ለቆ አንዴ መንግስት ይሆናል መጥቶ ደግሞ እንደገና አንዴ ደግሞ የሀገሪቱ ጠቅላይ ይሆናል እና

በዚህ አይነት ሁኔታ ይህንን ኃላፊነት መወጣት በየጠገጉ በየተዋረዱ ኃላፊነት መወጣት ይጠበቅበታል ብለን ፓርቲያችን በአጽንኦት ነው የሚገልጸው። መንግስት በአክራሪነትና በጽንፈኝት ላይ የሚወስደው እርምጃ ልል በመሆኑ በጥቃቱ አድራሾች ሳቢያ የሚደርሰው ጉዳት አሁንም ያለመቀነሱን የሚያዩ አቶ ደመላሽ አብራ ጨምሮ ተናግረዋል። ግጭቶች ከመፈጠራቸው በፊት ማክሸፍ የሚገባው መንግስት

ግጭቱ ከተፈጠረ በኋላ ብዙ ሕዝብ ካለቀ በኋላ ብዙ ንብረት ከወደመ በኋላ ብዙዎች በሚሊየን ከተፈናቀሉ በኋላ ችግሮችን አስወግጃለሁኝ ብሎ ነው መግለጫ የሚሰጠው። ሀገራችን ለሁላችንም የምትሆን ሀገር ናት። ከኢትዮጵያ ውጭ ምንም ነገር የለንም። ስለዚህ ሁላችንም ለዚህ ስኬታማ እንዲሆን

የበኩላችንን ጥረት እያደረግን ያለ ነው። የአዋሳ ዩኒቨርሲቲ ባዘጋጀው የበየነበረ ውይይት ላይ የተናገሩት በዩናይትድ ስቴትሷ የአሪዞና ክፍለ ግዛት በሚገኘው በታዋቂው ባሮ የኒውሮሎጂ ህክምናና የምርምር ኢንስቲትዩት የአእምሮና የተለያዩ የነርቭ ህመሞች ባህሪ ላይ የሚያደርሱት ጉዳት ላይ ህክምና ተመራማሪው ፕሮፌሰር ዮናስ ገዳ በበኩላቸው በሰጡት አስተያየት አገርን እናስቀድም የሚል ጥሪ አሰምቷል። ሀገራችን ውስጥ መጀመሪያ

የተረጋጋ መንግስት መኖር አለ። እና በአሁኑ ጊዜ ትልቁ ፈተና ያለው በግብጽ የተቀነባበረው እና በውስጥም በሌሎችም በጎረቤት ሀገራት በሙሉ በተቀነባበረ መልክ የሚካሄደው የስነ ልቦና ጦርነት ለማስደንገጥ፣ ለማንበርከክ

የፕሮፓጋንዳ ጦርነት ሲያስፈልግም ደግሞ በወታደራዊ ግጭቶች በተለይ በሱዳን በኩል በማድረግ እና በግልጽ እና ያለ አንዳች አፍራት ደግሞ በዚሁ በትግራይ ውስጥ ባለው ቡድን በህወሀት አማካይነት ሞ በማቀነባበር ነገር ውስጥ እና ሌሎችም ነገሮች ነው። ይሄ ነው እንግዲህ ዋናው ችግር ያለው። ይሄንን መጀመሪያ መወጣት ስንችል ነው። ከዛ በኋላ ሌሎች አርስቶች አገር ውስጥ ያሉት ችግሮች ይደርሳል። ይህንና በነበኩል የሆኑ ሀሳብ

ሰዎች ከማለት ከማለት መደማመጥና ፌት ለፌት መነጋገር እንደሚያስፈልግም ጠቁመዋል። ተለያየም ሀሳብ ቢኖር ቢኖር ግለሰብ ብዙ ማሪስ ከማለት ከረብ መነጋገር ይሄ እንግዲህ ከእያንዳንዳችን ጀምራል። እያንዳንዱ ግለሰብ ከምቾት መውጣት አለበት። በኢትዮጵያ ላይ ተከፍቷል ያሉትን የስነ ልቦናና የፕሮፓጋንዳ ጦርነት ለመመከት

የሕዝቡን የተጋመደ ማንነት አንድነቱን ማጠናከርና ብሎም ለብሔራዊ ጉዳዮች ቅድሚያ መስጠት እንደሚገባም ተናግሯል። እውነት ሳይኖራቸው ራሳቸው ገለው

ተገደል ንየሚል ራሳቸው ረሽነው ተረሸን የሚል ራሳቸው ጦርነት ጀምረው ጦርነት ተጀመረብን የሚሉ ማለት ብቻ አይደለም ማሳመን ችለዋል። ይሄ ከዚህ የበለጠ እንግዲህ የአሁኑ ዘመን የፕሮፓጋንዳ ኃይለኝነት የሚታይበት የለም እና አንዱም አላስፈላጊ ማፈግፈግ ውስጥ የከተተን አንዳንዴ ይሄ በፕሮፓጋንዳ በኩል በቂ ክብደት የሰጠ ነው አይመስለኝም። እና ይሄ ነገር እንዲታስብበት የጊዜው እንደላለን

ውጭ ውስጥ ውጭ ያለ ነው በትዊተር የምንችለው ያክል እያደረግን ነው ነው፣ ግን አገር ቤት ክል የምንለው በፕሮፓጋንዳ በኩል ክል የምንለው ሁልጊዜ በየቀኑ መግለጫ የሚሰጥ የሚመልስ የሚያብራራ፣ በየጊዜው በየቀኑ ቢቻል በየቀኑ ባይቻል የኤብሪያዘር የሚያብራራ የሚያስተባበር የሚያነቃቃ መኖር አለበት ለማለት ነው። የደቡብ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ተወካይ ወይዘሮ ፀሐይ ወራሳ በበኩላቸው ለኢትዮጵያ መቆም ሁሉም ኃላፊነቱን መወጣት አለበት ብሏል።

ዛሬ ላይ የምናደርገው ሩጫ እቺ ሀገር ተገንብታ ቀጣይ ካለችበት ዘርፈ ብዙ ችግሮች ወጥታ ተጠናክራ ቀጣይ ለሚመጡ ዜጎቻችን ብሩህ ተስፋ ሆና እንድትቀጥል ለማድረግ ስለሆነ የሁላችንም ሀሳብ ግን ደግሞ ያንን ብለን ስንሰራ አሁን ምን አለ በእጃችን ምንድነው ያሉ ስጋቶችና ምቹ ሁኔታዎች፣ እነዚህ ነገሮች በደንብ ወደ ውስጣችን አድርገን መውሰድ ያስፈልጋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም

የኢትዮጵያ የሕግ ባለሙያ ሴቶች ማህበር ኢውላ ከምርጫ ጋር ተያይዘው በሴት መራጮች፣ አስመራጮች፣ ጋዜጠኞች፣ ታዛቢዎች ላይ ሊፈጠሩ የሚችሉ አካላዊና ስነልቦናዊ ጥቃቶችም ሆኑ ትንኮሳዎችን ሴቶች በነፃ በመደወል ምክር ሊያገኙበት ወይም ሊጠቀሙ የሚችሉበት ነፃ የስልክ መስመር ይፋ አድርጓል። የደንገረመው በማህበር ውስጥ የቦርድ አባልና በምርጫ ወቅት በሴቶች ላይ የሚፈጠሩ ጥቃቶች ምላሽ ላይ የሚሰራው

የአዲስ አበባ ተጠሪ የሆኑትን ቤተልሔም ደጉ ጋር ቆይታ አድርጋ ዘገባ አዘጋጅታለች።

በጣም አመሰግናለሁ በድጋሚ እንግዲህ በትላንትናው ዕለት ከምርጫ ጋር ተያይዞ ለሚደርሱ ጥቃቶች ነፃ የስልክ ጥሪ መደረግ የሚችልባቸው መስመሩን ይፋ አድርጋችኋልና የዚህ መርሃ ግብር ወይም ደግሞ የዚህ ፕሮጀክት ዓላማው ምንድን ነው ከሚለውን ጀምር የሚታወቀው የኢትዮጵያ የህግ ባለሙያ ሴቶች ማህበር በሴቶች ዙሪያ ላለፉት ሀያ ስድስት ዓመታት እየቀረ ያለ ድርጅት ነው የስራው ዋና ዓላማና ግብ በኢትዮጵያ ውስጥ ያሉ ሴቶች

በፖለቲካ ማህበራዊና እንዲሁም በኢኮኖሚያዊ ዘር እኩል ተጠቃሚ እና ተሳታፊ እንዲሆኑ ነው እየሰራ የነበረውና አሁን ደግሞ ከናሽናል ዲሞክራቲክ ኢንስቲትዩት ጋር በጋራ በመሆን እየተገበረ ያለው በምርጫ ወቅት በሴቶች ላይ የሚደርስ ጥቃትን ለማስጨረስና ያለውን ነገር ለመታዘብ እየሰራ ይገኛል። ይህ የሚያስፈለገበት ምክንያት ምንድን ነው?

እንደሚታወቀ የሴቶች ተሳትፎ በአጠቃላይ በፖለቲካው ማለት ይቻላል ዝቅተኛ ነው እና ከዛ ጋር ተያይዞ ደግሞ ሴቶች ላይ ሊደርስ የሚችሉ በምርጫ ወቅት በሴቶች ላይ የሚከሰቱ ጥቃቶች ተብሎ የሚለዩ በመላው ዓለም ላይ እንደዚህ አይነት ነገሮች አሉ። በእኛ ሀገር ይሄንን ስንሰራ የመጀመሪያችን ነው እንደ ቢሮ እና ምርጫው ፍታዊ ነበር ወይ እንዴት ነበር ምርጫው የነበረው ከሚለው ባለፈ እና የሴቶችን ተሳትፎ ና ተጠቃሚነት መብቶቻቸውን ኤክሰርሳይዝ ማድረግ ላይ ተጥኖ የሚያሳድሩት ነገሮች

አሉ ወይ የሚለውን ነገር ለመታዘብ እየሰራን ነው። በመደበኛ ለሴቶች አገልግሎት በሚሰጠው የሕግ ማማከሩ የድጋፍ፣ የአድቮኬሲ ስራው ላይ እንዲያግዘው ብሎ ሰባ ሰባት አስራ አንድ የተባለ ነጻ የስልክ መስመርን መጋቢት ላይ ላውንች አድርጎ ነበረ። ነገር ግን ይህንን የስልክ መስመር ከምርጫ ጋር ተያያዥ የሆኑ በምርጫ ወቅት በሴቶች ላይ ስለሚደርሱ ጥቃቶች ጥቆማ ለመስጠት በሚል በዛው ላይ አካቶ በአማርኛ፣ በኦሮምኛ፣ በአፋርኛና በሶማልኛ

ቁማ የማድረጃ መስመር በይፋ ተመርቋል። ሀገር አቀፍ ደረጃ ነው የተደረገው እ በምርጫ ወቅት ሴቶችን የሚያጋጥሟቸው ምን አይነት ፆታዊ ጥቃቶች ናቸው? ከምን አኳያስ ሊከሰቱ ይችላሉ? ተሳትፏቸውን የሚቀንሱትን ነው ጥቃት ወይም ለን የለየ ናቸው በምርጫው ለይተን ያወጣናቸው ጥቃት ብለን የመጀመሪያው አካላዊ ጥቃት። የአካላዊ ጥቃት ሴቶቹ በተለያየ ካፓሲቲ ነው ምርጫ ላይ የሚሳተፉት። እንደ መራጭ ይሳተፋሉ፣ እንደ ተመራጭ ይሳሰፋሉ፣ እንደ ምርጫ አስፈጻሚ ይሳተፋሉ

እንደ ዜጋ አይመርጥም ሆኖ እንደ ዜጋ ግን ከምርጫ በተያያዘ የተለያዩ ነገሮች ስ ኢንቮልቭ ሊያደርጉ በሚችል እንደ ዜጋ ይሳተፋሉ እና በዚህ ውስጥ ፖለቲካ አመለካከታቸውን የሚደግፉትን ፓርቲ ወይንም ደግሞ ካንዲዴት ሆኖ የቀረቡበትን ፓርቲ ያላቸውን የፖለቲካ አቋም መሰረት አድርጎ የሚደርስ ማንኛውም አካላዊ ጥቃት ዛቻና ማሰራራት እና ማንኛውም አይነት የኃይል ተግባራትንም እንደገና በምርጫው ውስጥ የሚገጥም

ጥቃት ብለን ካታጎራይዝ አድርገናል። ሌላ ወሲባዊ የሆነ ለመምረጥ ለመመረጥ በሚሄደው ሂደት ሰዎች ያላቸውን ተቃውሞ ለመግለጽ ሲሉ ብዙች ላይ ጥቃት ማድረስን እንደ አንድ መሳሪያ ሲጠቀሙ እናውቃለን ና በዛ የተመሳ ደግሞ ወሲባዊ ጥቃት የሚደርስባቸው ከሆነ እንዲሁም ደግሞ ኢኮኖሚ ጥቃት እመርጣለሁ

ወይም አልመርጥም በሚለው ወይም ለዚህኛው ምረጪ በሚል በገንዘብ መደለልም ሆነ እንዳይመጡ በገንዘብ ራይት ማድረግንም ያካትታል ኢኮኖሚያዊ የሆነ ጥቃት ተብሎ ካታጎራይዝ ተደርጓል እና ሰፋ ያለ ከቨሬጅ ያለው ነው። አንደኛ ቅድመ ጥንቃቄ የሆነ ይረዳል። በምርጫ ቦርድም ሆነ ሌላ በሚመለከተው አካል አንዳንድ ድርጊቶች ከመፈጸማቸው በፊት ኢንፎርሜሽን አግኝቶ ለማስኮም ይቻል ዘንድ በማሰብ ነው። ይህንም ምርጫ የስልክ መስመር ያስተዋወቅ ነው። ሁለተኛ ደግሞ የሚፈጸሙም ካሉና ድንገት ተፈጽመዋል የሚል

ኢንፎርሜሽን ተደረሰ እነዛ መላሽ ከመስጠት ና ሚቲጌት ከማድረግ አንጻር ይሰራል። ሁለተኛ ነገር ደግሞ ለቀጣይ ምርጫዎች የሚሆኑ ሪፒቶች ፖለቲካ የተሳትፎ ላይ የአድቮኬት ወርክ ለመስራት ይረዳል በሚል መነሻነት ነው። ሰባ ሰባት አስራ አንድ ላይ ሲደወል ጥቆማ ከተሰጠ በኋላ ምን አይነት ግልጋሎቶች ነው ወይም ደግሞ መጨረሻው እንዴት ነው የሚሆነው?

ያው እዚህ ሰባ ሰባት አስራ አንድ ነጻ የስልክ መስመር ላይ ሲደውሉ ሰዎች የተለያዩ ጉዳዮች ይዘው ይደውላሉ። የመጀመሪያ ነገር ጥቆ ባለመስጠት እና አካባቢው ላይ ያለውን ነገር እንድናቅ ለማድረግ ሊሆን ይችላል የሚደወለው። ያንን ኢንፎርሜሽን ወስደን የማጣራ ስራ ሰርተን የሚመለከተው አካል ጋር ይሰር በማድረግ መፍትሄ እንዲፈለግለት እናደርጋለን።

ሁለተኛ የሕግ ምስር አገልግሎት ፈልገው ና ምን አይነት መፍትሄ ማግኘት እንደሚችሉ ከሕግ አንጻር ያለውን ነገር ለማወቅ ሊሆን ይችላል። የሆትላይን ወይም ደግሞ የነጻ ስልክ መስመሩ ኦፕሬተሮቻችን የሕግ ባለሙያዎች ና የሕግ ባክግራውንድ ያላቸው ናቸው ና አስፈላጊውንም የሕግ ድጋፍ ለመስጠት

አሰልጥነን በዛ ቦታ ላይ ያስተማራናቸው ናቸው ናቸው እና አስፈላጊ የህግ ድጋፍ እንዲሁም ደግሞ ምሄብ የሚጠበቅባቸውን አስፈላጊ የህግ አስፈጻ እንጠቁማቸዋለን። እና ፈርዘር ደግሞ አብረናቸው ማማከር አገልግሎት አቤቱታ የመጽሀፍ እንደ አስፈላጊነቱ ጥብቅና የመቆም አገልግሎትን ይሰጣል። እና ከኛ ደግሞ እነዚህን አገልግሎቶች የሚፈልጉ መሆኑን ጠይቀን ደዋዮቹ በሚፈልጉ መልኩ እናስተናግዳቸዋለን ማለት ነው። የሚሰጡት ኢንፎርሜሽን ምስጢራዊነቱ በተጠበቀ መልኩ ማንነታቸውን በማይጎዳ መልኩ ነው የምንቀበለው እና

ሲሆን ወደ አስፈላጊ አካል እንኳን ይዘነው እንሂድ በሚባለበት ጊዜ ለሰውየው ደህንነት አስፈላጊ የሆኑትን እርምጃዎች ከሚመለከታቸው ባለ ድርሻ አካላት አብረን እንሰራለን። ግን የዚህ ኤክሰፕሽን አለው የሀገር ደህንነትን

አደጋ ላይ የሚጥልና ሌሎች ከባድ አደጋን ሊያስከትል የሚችሉ ኢንፎርሜሽኖች ከሆኑ የደረሱንና ሰውየው ለማንም ኮሚኒኬት አይደረግ ተብሎ ቢልም እንኳን የሰውየውን ማንነትና ደህንነቱን እንደተጠበቀ ሆኖ በደረሰን ኢንፎርሜሽን መሰረት የጥንቃቄ እርምጃ እንዲወሰድና አስፈላጊው ነገር እንዲደረግ ኖቲፋይ የማድረጉን ስራ እንሰራለን። የሚመለከተው አካል ማለት ነው። ይሄ መርሃ ግብር ወይም የነጻ ስልክ ጥሪ አገልግሎት ከመቼ እስከመቼ ነው የሚቆየው?

በመደበኛነት ሰባ ሰባት አስራ አንድ የሚቀጥል ነው። አሁንም በይፋ ያስጀመርነው መጋቢት ላይ ነው። በአገር አቀፍ ደረጃ ጠቅላላውን አገልግሎት የሚሰጥ እቺ ለምርጫ የጀመርነው ቅድመ ምርጫ አለ

የምርጫ ቀን አለ ከዛ ድህረ ምርጫ አለ። የሶስቱን ጊዜ ይቆያል ማለት ነው። እሺ በጣም ነው የማመሰግነው፣ ጥያቄዎቼን ጨርሻለሁ። መጨመር የምትፈልጊው መልእክት ካለ በጣም አመሰግናለሁ። ያው ሰባ ሰባት አስራ አንድ ብሎ ነጻ የስልክ ጥሪ ማዕከል መኖሩ ብቻ አይደለም እና ማዕከሉ ለህዝብ ተደራሽ ማድረጉ ትልቁ ፓርቲ ስለሆነ እናንተም ደግሞ ይህንን ኃላፊነት ወስዳችሁ ለጋበዛችሁንም በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ኤደን ገረመው ከዋሽንግተን ዲሲ።

የተከበራቸው አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን በትግራይ ሴቶች ላይ ይፈጸማል ስለሚባለው የወሲብ ጥቃት የተቀናበረ ዝግጅት አለን። ጠውስ ትግራይ ውስጥ ሴቶችና ልጃገረዶች በአስከፊ ጥቃት ስር በሚርዕስ።

ዋሽንግተን ዲሲ በሚገኘው ጆርጅታውን ዩኒቨርሲቲ የሴቶች የሰላምና የጸጥታ ተቋም ውስጥ በቅርቡ ውይይት ተካሂዷል። የተባበሩት መንግስታት ድርጅት ዋና ጸሐፊ በግጭቶች ወቅት የሚፈጸሙ የፆታ ጥቃቶች ጉዳይ ልዩ ተጠሪ አርመላ ፓተን እና ሌሎች አንጋፋ ፖሊሲ አውጪዎች በተሳተፉበት ስብሰባ ላይ ከትግራይ የቀረቡ ድምፆችም ተሰምተዋል። ስለ ስብሰባው የተቀናበረ ዝግጅት ቀጥሎ ይቀርባል። ስለ ስብሰባው የቀረበው ማብራሪያ በኢትዮጵያ ሰሜን ክፍል በሚገኘው ትግራይ ክልል

ጦርነት እየተካሄደ ነው። ሴቶችና ልጃገረዶች የጥቃት ሰለባ ሆነዋል። መገናኛ ብዙሀን ባልነበሩበት ሁኔታ ዓለም ምን ያህል የጭካኔ ተግባር እንደሚፈጸም ለመገንዘብ የቻለው ገና ሁኖ ይላል። በትግራይ ሴቶች ላይ የሚፈጸመው የተቀነባበረ የወሲብ ጥቃት ሆን ተብሎ ለጦርነት መሳሪያነት የሚደረግ ነው የሚለው ስብሰባው ሲጀመር የቀረበው ማብራሪያ የጾታዊ ጥቃት ሰለባ የሆኑትን ሴቶችና ልጃገረዶች ለማከም የሚችል ሆስፒታል አንድ ብቻ መሆኑን ይጠቁማል።

ትግራይ ውስጥ በሚፈጸሙ ጥቃቶች ምክንያት በብዙ ሺዎች የሚቆጠር ሕይወት መጥፋቱን በመቶ ሺዎች የሚቆጠሩ ደግሞ ከመኖሪያቸው መፈናቀላቸውን ማብራሪያው ይናገራል። ስብሰባው የተጀመረው ከትግራይ በቀረበ የቪዲዮ ምስል ሲሆን የወሲብ ጥቃት እንደተፈጸመባት የምትናገር ሴት ደርሶብኛል የምትለውን በደል ትገልጻለች። ስሟና ያለችበት ቦታ ለደህንነቷ ሲባል እንደማይገለጽ ተነግሯል።

ናብዚ ንምምፃእ እዩ ኩሉ ነገር ተወሳኪ ገለ ስለ ዝነበረ በቲ ዘለዎ ሓደጋ ዝተፈጠረ ነዳሚ ካብ ዝሃደና ኣሎ ከዓኒ እዚህ የመጣሁት በነበርንበት ቦታ ተኩስ ተኩሱ ስለነበር ከተኩሱ ለመሸሽ ነው። አምስት ሆነ ነው ሸሽተን የመጣ ነው። መንገድ ላይ ትልልቅ ወንዞች ስለነበሩ እዛ ስንደርስ ምናውሃ ጠጡ አሉን። አንጠጣም አልናቸው። በሉ ወደዛ እንሂድና ምግብ ብሉ አሉን። እኛ ደግሞ አንበላም አልን።

ከዛ ለምን አትበሉም አትጠጡም? ብለው በዱላ ደበደቡን። እነ ንግሬ ላይ በእሳት አቃጥለው ደፈሩኝ። ከአምስታችን አንዷ ነፍሰ ጡር ነበረች፣ ሌላዋ ደግሞ የልጅ እናት ናትና እነሱን አልነኳቸውም። እኛን ሁለታችንን ግን የወሴብ ጥቃት ፈጸሙብን። የያዙንና የደፈሩን የታጠቁ ሰዎች ናቸው። አፈርማ ቀለም ያለው የደንብ ልብስ የለበሱ እንደሆኑና አብዛኞቹ አማርኛ እንደሚናገሩ የተወሰኑ ሲቪሎችም እንደነበሩ የተናገረችው ሰለባ የሆነችው ሴት

ተመርምራ መፀነሷ እንደተነገራት ገልጻለች። በግጭት ወቅት የሚፈጸሙ የወሲብ ጥቃቶችን ጉዳይ የሚከታተሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ፕራምላ ፓተን ትግራይ ውስጥ በሚካሄደው ጦርነት እንደ አውሮፓ አቆጣጠር ካለፈው ህዳር 22 አንስቶ በሴቶች ላይ ተፈጽመዋል ስላሉት አስከፊ የወሲብ ጥቃት ሲከታተሉ መቆየታቸውን ገልጸዋል። ሚት ታ ን ንት

To a closed chapter of history.

ከግጭት ሁኔታ ጋር የተያያዙ የወሲብ ጥቃቶች ባለፈው የታሪክ ምዕራፍ ተዘግተው መቅረት ያለባቸው ሆኖ ሳለ አለመታደል ሆኖ ግን እንደገና ርዕሰ ዜናዎች በሆኑበት ወቅት ነው የተገናኘ ነው። በሰሜኑ ተራራማ ክልል ትግራይ በሴቶችና በልጃገረዶች ላይ ለማመን የሚያዳግት የጭካኔ ተግባር የታከለበት የወሲብ ጥቃት እየተፈጸመ ነው። የጤና ሰራተኞች በተናጠልና በህብረት እየተፈራረቁ የወሲብ ጥቃት የተፈጸመባቸው አዲስ ሴቶች

በየለቱ በየዕለቱ እየመዘገቡ ነው። ከተለያዩ ተአማኒ ምንጮች በሚደርሱት ዘገባዎች መሰረት በሴቶችና ልጃገረዶች ላይ የሚፈጸሙት ጭካኔ የተመላባቸው ዘግናኝ ምስሎች ዓለምን አስደንግጠዋል። አንዳንድ ጠንካራ ተጎጆዎች በሃያ አንደኛው ኛው ምዕት ዓመት በሴቶችና በልጃገረዶች አካላት ላይ የሚፈጸመው ጦርነት ምን ያክል አስከፊና ጭካኔ የተመላበት መሆኑን አሳይተዋል። ፍራምን ፓትን አያይዘው ከቅርብ ጊዜያት ወዲህ ተጨማሪ የረድኤት ሰራተኞች

ሁኔታውን የሚያጠኑ ቡድኖችና ጋዜጠኞች ትግራይ ክልል ውስጥ መግባት በመጀመራቸው ዘግናኝ የወሲብ ጥቃቶች ወሬዎች እየወጡ መሆናቸውን ጠቁመዋል።

ወታደሮች ሴቶችንና ልጃገረዶችን ለቀናት ያክላግተው በተደጋጋሚ እንደሚፈራረቁባቸው፣ እርጉዝ ሴቶችን ሳይቀር እንደሚደፍሩ፣ እናቶቻቸው፣ ልጆቻቸው፣ ሚስቶቻቸውና እህቶቻቸው በአስከፊ ሁኔታ ሲደፈሩ ቤተሰቦቻቸው እንዲመለከቱ እንደሚያስገድዷቸው የሚገልጹ ዘገባዎች እየወጡ ነው። በእርግጥ የግንኙነት መስመሮች በመዘጋታቸው የተደራሽነት ገደብ በመኖሩና የጸጥታ ስጋትም ስላለ የተባበሩት መንግስታት ድርጅት እነዚህን ዘገባዎች በ

ለራሱ ማረጋገጥ አልቻለም። ነገር ግን በእኔ እምነት ጭካኔ የተሞላባቸው ዘግናኝ የወሲብ ጥቃቶች እንደሚፈጸሙ ከተለያዩ አቅጣጫዎች እየተሰሙ ባሉበት በአሁኑ ወቅት እስከሚረጋገጥበት ጊዜ ድረስ ዝም ብለን አናይም። ምናልባትም እነዚህ ጥቃቶች በጣም ጥቂቶቹ ሊሆኑ ይችላሉና እነዚህ ተጎጂዎች የሚታከሙባቸውና የሚጠለሉባቸው ቦታዎችም ኢላማ እንደሚደረጉ በጤና ሰራተኞች፣ ስለ ወሲብ ጥቃቶች በሚዘግቡ ጋዜጠኞች ላይ

ዛቻዎች እንደሚደርሱም ተአማኒ ዘገባዎች እየገለጹ ነው ብለዋል ፕራምላ ፓተን። ትግራይ ክልል ውስጥ የሚካሄደው ግጭት እንዳላበጣ ግልጽ ነው ብለዋል ፕራምላ ፓተን። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ የሰብአዊ መብት ኮሚሽን በህብረት እንዲያካሄዱት የታቀደው የሰብአዊ መብቶች ጥሰት ምርመራ በፍጥነት እንዲካሄድ ማድረግ እጅግ አስፈላጊ ነው ብለዋል። የጥምረቱ መርማሪ ቡድን በፍጥነት ወደ ቦታው ተልኮ በመላ የክልሉ ቦታዎች

ያለ ገደብ መድረስ እንዲችል እንዲደረግም ፓተን ጠይቀዋል። በግጭት ጋር የተያያዘ የወሲብ ጥቃትን ለመከላከል የተባበረ ጥረት ከመላ የዓለም ማህበረሰብ ዘላቂ የፖለቲካና የገንዘብ ድጋፍን እንደሚጠይቅ ፓርሜላ ፓተን አሳስበዋል። ፈናየ ሰለሞን ደግሞ የትግራይ ዲያስፖራ አባል ናቸው። የወሲብ ጥቃት የተፈጸመባቸውን ሴቶች መቀለ ውስጥ በመንከባከብ ላይ ያለውን ማዕከል ለመመስረት የተደረገውን ጥረት ከሌሎች ጋር ሆነው የመሩ መሆናቸው

በዚህ የውይይት መድረክ ላይ ተገልጿል። ፋናይ ሰሎሞን ስብሰባው ላይ ባደረጉት ንግግር ትግራይ ውስጥ ያለው ሁኔታ እጅግ አስከፊ ነው፣ ከቁጥጥር ውጭ መሆን ደረጃ ላይ ደርሷል ብለዋል። በሴቶች ላይ ይፈጸማል ያሉት በደልንም ዘርዝረዋል። ትግራይ

የትግራይ ሴቶች በአሁኑ ወቅት የሚያስደነግጥ አይነት የወሲብ ጥቃት እየተፈጸመባቸው ነው። እኔ እንደሚመስለኝ ይህ የሚደረገው

ሆን ተብሎ የትግራይ ሴቶችን ለመጉዳት ክልሉን ለአሁን ብቻ ሳይሆን ከትውልድ ትውልድም ለማናጋት ነው። በአሁኑ ወቅት ትግራይ ያሉት ሴቶችንና ልጃገረዶችን ከገጠሙት አበይት ችግሮች አንዱ የሰብአዊ መብት በደል ነው። በአሁኑ ወቅት ሴቶች ከመደፈር ሊድኑ የሚችሉበት ቦታ የለም። በቤታቸው፣ በሰፈራቸው፣ በስራ ቦታቸውና ለገበያ በሚሄዱበት ወቅት የወሲብ ጥቃት ይፈጸምባቸዋል። ፋናዬ ሰሎሞን የትግራይ ሴቶች ሲደፈሩም በምን መልክ እንደሆነ አብራርተዋል።

One woman reported that soldiers after taking turns raping her for days, they later on decided to insert a heated metal rod inside of her.

አንድ ሴት ወታደሮች ለቀናት ያክል እየተፈራረቁ ሲደፍሯት ከቆዩ በኋላ የጋለን ብረት እንደከተቱባት ገልጻለች። ይህን ሲያደርጉ ደግሞ ለወደፊቱ ልጆች እንዳትወልጅ ነው ይህን የምናደርገው ማንኛውም የትግራይ ሴት አድገው የሚዋጉን ጠላቶች እንዳትወልድ ለማረጋገጥ ነው እንዳሏት ገልጻለች። ሌሎች ሴቶች ደግሞ የመደፈር ሰቆቃ ከተፈጸመባቸው በኋላ ለቀናት ያክል ሕክምና እንዳያገኙ እንደተከለከሉ ተናግረዋል።

አላማው በኤችአይቪ እንዲያዙ ነው። ወታደሮቹ እነሱን ለመድፈር የመረጡት ኤድስ ስላለባቸው እንደሆነ እነሱን አስይዘው ሴቶቹ ደግሞ መላ ማህበረሰቡን ኤድስ እንዲያስይዙ ሆን ብለው ነው እንዳሏቸው፣ ዋናው ነገር ግን ጤናማ ልጆች እንዳይወልዱ ለማድረግ መሆኑን እንደነገሯቸው የተደፈሩት ሴቶች ጠቁመዋል። ሌሎች የወሲብ ጥቃት ሰለባ የሆኑት ሴቶች ደግሞ የወሲብ ጥቃት በሚፈጽሙባቸው ወቅት ከትግራይነት ደምሽን ለማጽዳት ነው እንደሚሏቸው መናገራቸውን

ፋናዬ ሰለሞን ጠቁመዋል። በቡድን የፆታ ጥቃት የተፈጸመባቸው ሴቶች በአሁኑ ወቅት ሽባ ሆነው መንቀሳቀስ አይችሉም፣ የማህፀን መገልበጥ ችግርም ደርሶባቸዋል ብለዋል ፋናዬ ሰለሞን። ወታደሮቹ ጠልፎ የወሰዷቸውና እዚያው የቀሩ ብዙ ሴቶች እንዳሉ ነገር ግን ማንም እንደማይደርስላቸው ሴቶቹ መናገራቸውን፣ ብዙ የተደፈሩ ነገር ግን በወታደሮቹ ይደርስብናል በሚሉ ዛቻ ምክንያት ለመናገር ያልቻሉ ሴቶች መኖራቸውንም

ፈናይ ሰሎሞን በስብሰባው ላይ ተናግረዋል። በአሁኑ ወቅት ትግራይ ክልል ውስጥ ሕግና ስርዓት የለም የሚሉት ተጎጂዎች ችግራቸውን ሊያመለክቱ የሚችሉበት ክፍል እንደሌለና ሕክምና ለማግኘት ሲሄዱ ብቻ እንደሚናገሩ ፈናይ ገልጸዋል። ወታደሮቹ ሴቶቹን ከቤታቸውና ከተለያዩ ቦታዎች እንደሚወስዷቸው ልጆቻቸው ብቻቸውን ተጥለው እንደሚቀሩም ፈናይ ሰሎሞን ለተሰብሳቢዎቹ አስረድተዋል። ኬር የሚባለው የረድኤት ድርጅት

የኢትዮጵያ ስራ አስኪያጅ ኤስተር ዋትስ ደግሞ ትግራይ ውስጥ የረድኤት ስራዎችን ለማከናወን ይገጥማሉ ስላሏቸው ችግሮች ተናግረዋል። በአሁኑ ወቅት ትግራይ ውስጥ ስንንቀሳቀስ አራት ወይም አምስት አበይት ተግዳሮቶች ይገጥሙናል። አንደኛውና ዋነኛው ተደራሽነት ነው።

ተደራሽነት አለን፣ መስራት እንችላለን። ሆኖም ትልቅ ተግዳሮት ነው። በአሁኑ ወቅት ትግራይ ውስጥ እስከ አምስት የሚደርሱ የተለያዩ ወታደራዊ ክፍሎች አሉ። ስለሆነም ሁኔታዎች በምንሰራበት አካባቢ ይወሰናሉ። በአንዳንድ ቦታዎች ከሁለት ወይም ሶስት ወታደራዊ አዛዦች ጋር ለመነጋገር እንገደዳለን።

ተደራሽነት ለማግኘት የመደራደሩ ጉዳይ ከወታደራዊ አዛዦች ጋር ባለን ግንኙነት ሊወሰን ይችላል። የስልክ መስመር ስለማይኖር መረጃ የማግኘትና የግንኙነት ችግርም አለ። የየዕለቱ የጸጥታ ሁኔታን አስመልክቶ መረጃ ማግኘት ከባድ ነው። ስለሆነም ዋናው ነጥብ የሚሆነው ገደብ አልባ ተደራሽነት ማግኘት ነው። ሁለተኛው ደግሞ ትግራይ ውስጥ ብቻ ሳይሆን በሌሎች የኢትዮጵያ ክፍሎችም ረድኤት የሚያስፈልጓቸው ብዙ መሆናቸውን የጠቆሙት ዋትስ የተገኘው ገንዘብ

እጅግ አነስተኛ መሆኑንና የሚፈልገውን ያህል ገንዘብ ማግኘት ችግር መኖሩን ገልጸዋል። ኤስተር ዋት አያይዘውም የክልሉ የጤና ጥበቃ ስርዓት ይገኝበታል ስላሉት ሁኔታ አብራርተዋል። የጤና ጥበቃው ስርዓት ወድሟል። በተለይም በገጠሮች አካባቢ በ21 ወረዳዎች እየሰራን ነው።

ጥናት እያካሄድን ነው። ሴቶች ሴቶችና ልጃገረዶችን አነጋግረናል። እናም በእነዚህ ቦታዎች የነበረው የጤና ስርዓት አሁን የለም። የጤና ማዕከላት የሉም፣ መድኃኒት የለም፣ የጤና ሰራተኞችም የሉም። የግል ደህንነትን በሚመለከት ከፍተኛ ስጋት አለ። ስለሆነም የጤናው ስርዓት በቦታው እንዲመለስ ያስፈልጋል። አራተኛው የመሰረታዊ አገልግሎት ጉዳይ ነው ይላሉ ዋት።

አራተኛው የመሰረታዊ አገልግሎቶች መመለስ ጉዳይ ነው። የኤሌክትሪክ መብራትና የባንክ አገልግሎት ችግር መፈታት ይኖርበታል። ትግራይ ውስጥ እንሰራ በነበረበት ወቅት በጣም ሰፊ የሆነ ፕሮግራም ነበረን። የመንደሮች ቁጠባና የብድር ማህበራት በምንለው መርሃ ግብር መሰረት ከብዙ ሴቶች ጋር እንሰራ ነበር። አሁን ታዲያ ብዙዎቹ የነበራቸውን ንብረት ሁሉ አጥተዋል።

በባንክ የነበራቸውን ገንዘብም ለማውጣት አልቻሉም። የሚከፈት ባንክ ካለም የኪሎ ሜትሮች ያህል ርቀት ያለው ሰልፍ ይኖራል። ስለሆነም የመሰረታዊ አገልግሎቶች ወደ ድሮ ይዞታቸው መመለስ ጉዳይ ወሳኝ ነው። የሴቶች በውሳኔ ሰጭነት ቦታ አለመኖርም ትልቅ ችግር ነው። በመጨረሻም በትግራይ ክልል ያለውን ችግር ለማቃለል ተጠያቂነት ወሳኝ መሆኑን ዋትስ አስገንዝበዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና

የኢትዮጵያ ሰብአዊ መብቶች ኮሚሽን ተባብረው ምርመራ እንዲያካሄዱ መወሰኑ መልካም ነው ብለው እንደሚያስቡ የገለጹት ኤስተር ዋትስ አሁን የሚያስፈልገው የሀቆቹ መውጣት መሆኑን ተናግረዋል። ለውጥ እንዲኖር የሚፈለግ ከሆነ የሚገኙት ሀቆች በይፋ መገለጽ እንዳለባቸው መክረው የጭካኔ ተግባሮች የፈጸሙ ሁሉ ተጠያቂ መሆንና ፍርድ ፊት መቅረብ እንዳለባቸው አሳስበዋል። የተባበሩት መንግስታት ድርጅትና የኢትዮጵያ መንግስት ቁርጠኝነትን ማየት እንደሚፈልጉም

የኬር ኢትዮጵያ ዋና ስራ አስኪያጅ ኤስተር ዋትስ አስገንዝበዋል። የኢትዮጵያ መንግስት በበኩሉ የወሲብ ጥቃቶችን ባካተቱ የሰብአዊ መብቶች ጥሰቶች ላይ ምርመራ አካሄዳለሁ፣ ተጠያቂነት እንዲኖርም አደርጋለሁ ማለቱ የሚታወቅ ነው። ሰብአዊ ረድኤት እያደረገ መሆኑንም ገልጾ በትግራይና ከዚያም አልፎ የሚያስፈልገውን ረድኤት ለማሟላት ዓለም አቀፍ ማህበረሰብ የረድኤት ጥረቱን እንዲያፋጥን ጥሪ አድርጓል።

በዚሁ ቅንብር ላይ ለተነሱት ነጥቦች ከመንግስት ባለስልጣናት ምላሽ ለማግኘት የጠቅላይ ሚኒስትሩን ቢሮ የሕዝብ ግንኙነት ክፍል ለማነጋገር በተደጋጋሚ ላደረግኩት የስልክ ጥሪ ሙከራ የሚያነሳ አላገኘሁም። ከሀገር መከላከያም እንደዚሁ ምላሽ ለማግኘት የደወልኩላቸው ጠቅላይ ታማዦር ሹም ጀነራል ብርሃኑ ጁላ የእጅ ስልካቸውን አንዴ አንስተው ስብሰባ ላይ ነኝ ካሉ በኋላ በተደጋጋሚ ብደውልም አልተሳካልኝም። ምላሽ እንዲሰጡባቸው የፈለግኳቸው ነጥቦች

ትግራይ ውስጥ ጦርነቱ እንደቀጠለ ነው በተባለው ላይ በሴቶች ላይ የሚፈጸመውን ጾታዊ ጥቃት በጦር መሳሪያነት እየተጠቀሙበት ነው ስለመባሉ፣ ሴቶችና ልጃገረዶች በወታደሮች በወልም ጭምር ቤተሰቦቻቸው ፊት ሳይቀር በመፈራረቅ እንደሚደፈሩ እና አካላዊ ጉዳትም እንደሚፈጸምባቸው፣ ሆን ተብሎም ሴቶቹ ኤች አይ ቪ በደማቸው ውስጥ እንዳለ በሚታወቅ ወታደሮች እንዲደፈሩ ይደረጋል ስለመባሉ፣ እንዲሁም

ዘርን ከማጽዳት ጋር የተያያዙና ሌሎችም የቃላትና የአካል ጥቃቶች እየተባሉት ናቸው የመንግስቱ ባለስልጣናት ምላሽ ለመስጠት ፈቃደኛ በሆኑ ጊዜ የሚሉትን ይዘን እንመለሳለን አሁን ደግሞ ወደ የውበት ቅመማ ህይወት ዮሐንስ በመድኃኒት ቅመማ ፋርማሲ ትምህርት ዘርፍ የተመረቀች።

ተፈጥሯዊ የውበት መጠቀሚያ ምርቶችን የሚያመርት አስካራይት ፎርሚላ ድርጅት መስራች ናት። በቅርቡ በዘርፉ የመጀመሪያ ነው የተባለለትን ከጤፍ የሚገኙ ንጥረ ነገሮችን በግብአትነት የሚጠቀም የቆዳ ውበት መጠቀሚያ ድርጅት ይፋ አድርጓል። ሌሎች አስፈላጊውን ደረጃ አልፈው ለገበያ የዋሉ የኢትዮጵያውያን እንዲሁም በአጠቃላይ የአፍሪካውያን አሻራ ያረፈባቸው ምርቶችንም አስተዋውቋል።

ተያያዥ ጉዳዮችን ለማንሳት ሀብታሙ ስዩም ህይወትን በስልክ መስመር አግኝቷል። ስለ ድርጅቱ አመሰራረት በማብራራት ትጀምራለች። አስከላይት ፎርሙላን የጀመርኩት ከአራት አመት በፊት ነው እና የምናመርተው ከእጽዋት በሚገኙ ኢንግሪዲየንቶች መሰረት ያደረጉ ጥራታቸውን የጠበቁ የቆዳ መጠበቂያ

ፕሮዳክቶች ነው። ለምንድን ነው አስካላይት ፎርሙላ ያስፈለገው የሚል ጥያቄ ይነሳል። እሱም ምንድን ነው በተለይ ጥቁር እና ብራውን ስኪን ላለን ሰዎች ማርኬት የሚደረጉ ፕሮዳክቶች በዓለም ዙሪያ እንግዲህ ብዙ ጥራት የላቸውም። በተለይ ሬጉሌሽን የሌለበት ሀገር፣ እና ከፍተኛ ስታንዳርድ ያላቸው

እራሳቸውን የጠበቁ የእኛን የቆዳ ችግር የሚፈቱ ቆዳ መጠበቂያ ምርቶችን ነው የምናመርተው። ማለት ባለፉት አራት አመት በጥንቃቄ እነዚህን ፎርሙላዎች ዲቨሎፕ እያደረግን የቆየ ነው። በመጨረሻ ላይ እንግዲህ ጤፍን ከጤፍ የሚወጡ አሚኖ አሲዶችን ወይም ፐርታይድ ተብለው የሚታወቁ ጥረ ነገሮችን አውጥተን አቅርበናል።

ለአለም ማለት ነው እንግዲህ ድርጅታችሁ ቀደም ብለሽ እንደጠቀሽው ጤፍን እንደ ግብዓት የሚጠቀም የውበት መጠበቂያ ምርት ማምረት መጀመሩ ተሰምቷል ጤፍን ለምን መረጣችሁ ጤፍስ በምን ሁኔታ ነው ወደ ውበት መጠበቂያነት የሚቀየረው ጥሩ ጥያቄ ነው ጤፍን የመረጥንበት ምክንያት ያው እነዚህን ፎርሙላዎች ፎርሙላውን በማዘጋጀት ውስጥ

ከፍተኛ ፓርቲሲፔሽን አለኝ እኔ እዛ ውስጥ እና እያንዳንዱን ነገር ስንመር ያው ብዙ ሊትሬቸሮች የሚጣፉ በሳይንስ የተደገፉ ነገሮችን ሬፈረንስ ስለምናደርጉላችን፣ ሌሎችም ኬሚስቶች፣ እኔም አንድ ቀን እንደ አጋጣሚ የጆርናል ኦፍ ድራግስን ደርማቶሎጂ የሚባል አንድ

ፕላትፎርም አለ እሱ ላይ ስለ ኮሎይዳል ኦትሚል እያነበብኩኝ እያለ ኦት ሚል ውስጥ ያሉ ንጥረ ነገሮችን ሳይ በጣም ከጤፍ ጋር ተመሳሰለብኝ። እና ከዛ ነው እውነት ለመናገር እስኪ ስጤፍ ውስጥ ያለውን ነገር ላይ እና ያው ኢኖቬሽን ለሁሉም አሁን ስኪን ኬር ውስጥ ሳይሆን በማንኛውም ኢንዱስትሪ ውስጥ ኢኖቬሽን ነው አይደለ? ቫሊዩ አድሜ ያደርገው ከሁሉም ነገር በላይ እና

ስለሱ መጥናት ጀመርን ማለት ነው። እና ስናይ ፕሮቲን ኮንቴንቱ በጣም ከፍተኛ ነው ጤፍ ውስጥ እና እንዴት አድርገን ነው እስኪ ማውጣት የምንችለው፣ እነዚህን ናቹራል ፔፕታይድ የሚለው ላይ ፎከስ አደረግን እና የምንጠቀመው እንግዲህ ቅድም እንዳልኩት ጤፍ ውስጥ የሚገኙ እሰንሻል አሚኖ አሲዶች አሉ እነሱን እና ቫይታሚኖችን

በማውጣት ነው ማለት ነው። ከጤፍ የሚሰራ ምርት ይፋ ካደረግሽ በኋላ ምን አይነት አስተያየቶች ደረሱሽ? ጤፍማ ለምግብ ብቻ ነው መዋል ያለበት ብሎ የተቃወመሽ ይበዛል ወይንስ ደግሞ አዲስ ነገር ለመሞከር የሚፈልገውም በዛው ልክ አለ? እውነት ለመናገር ካሰብነው በላይ ነው ሰው የተቀበለው። አንተ አሁን እንደጠየከው ሁለቱንም ኤክስፐክት አድርገናል። ምክንያቱም ያልተለመደ ነገር ኢንትሮዲውስ ስታደርግ ሰው ስኬፕቲሲዝም አላል ናሱን

ጠብቀን ነበረ ግን በደንብ ነው ወይሴዝ ያደረገው እንግዲህ እሱ ምናልባት ከኛ ጋር የተገናኘው ክሬዲብሊቲ ያስፈልጋል አይደለ በማንኛውም ኢንዱስትሪ ውስጥ ሰራ እና ሜይቢ እንግዲህ ክሬዲብሊቲን እርን ያደረግንበት ቦታ ይኖር ይሆናል እርግጠኛ አይደለሁም ግን እስካሁን አይ ጤፍማ ለምግብ ብቻ ነው ብሎ የተቃወመ ገሰው አላጋጠመንም

ሁሉም ሰው ኤክሳይትድ ሆኖ ነው እየሞከረው ያለው እና በጣም ደስ ብሎናል። ግን ያው ኤክስፔክት እናደርጋለን ይሄ ነገር ለምግብ ነው፣ እስከ ዛሬ ሳንጠቀሙ እንዴት ሆነ? ናቹራል የሆነ ሪአክሽን ስለሆነ

እሱን ሃንድል እናደርጋለን እንደሚገባ። የውበት መጠበቂያ ምርቶችን የሚያመርቱ በርካታ ግዙፍ ተቋማት በዓለም ላይ አሉ፣ ለብዙ ዓመታት የቆዩ። አንቺ አፍሪካ አሜሪካዊት ነሽ፣ የኢትዮጵያውያን ስደተኞች ልጅም ትመስለኛለሽ። ከነሱ ጋር ተወዳድሮ በገበያው ላይ ለመቆየት ምን ያክል ፈታኝ ነው? ለስኬት ያበቁሽስ ልዩ ብልሃቶች ምንድን ናቸው? ይህን ነገር ለሰዓታቶች ማውራት እንችላለን። ሰው እንግዲህ እጥር አድርጌ ለመግለጽ እሞክራለሁ። ልክ ነው አንተ እንዳልከው

ትልልቅ ካምፓኒዎች ናቸው ኢንዱስትሪውን የተቆጣጠሩት። ኤስቲ ላውደር፣ ኤል ቪ ኤም ኤች፣ ሎሪል፣ ዩኒሊቨር፣ ፕሮክተርን ጋምቦ እነሱ ከስራቸው ትንንሽ ካምፓኒዎችንም ቢሆን ልክ አሁን የኛ ካምፓኒም ሜይ ቢ ላይክ ኢን ፋይቭ ቴን ዬርስ የሆነ ማርኬት ሼር ሲኖረው የመጡ እየገዙ እነሱ ናቸው የሚቆጣጠሩት። ልክ ነው። ግን ምንድን ነው አንመት ኒድ የሚባል ነገር አለ አደለም? ምንድን ነው ሰው የሚፈልገው ነገር አለ ማርኬቱ ላይ የሌለ ነገር ካለ ያንን ሴኪዮር ለማድረግ

ኦፖርቹኒቲ አለ አይደል? ትንንሽ ካምፓኒዎች እዛ ስፔስ ውስጥ ነው ያለ ነው። እኛ ሌሎች ተቋማት ያልደረሱባቸው ስፍራዎች እና ያልደረሱባቸውን ቦታዎች ነው ማለት ነው፣ ትኩረት ያደረጋችሁ እሱን ነው እንግዲህ ያደረግነው። ልክ ነው። አሁን በፋርማሲስት ነኝ እንግዲህ በትሬኒንግ። አሁን ፋርማሴቲካል ኢንዱስትሪ ውስጥ ስታይ ለምሳሌ እያንዳንዱን መድኃኒት ሌፍሌት ውስጡ ፕሪስክራይቢንግ ኢንፎርሜሽን አለው እሱን ክሊኒካል ስተዲውም ብታይ ቁጭ አድርገህ

በአብዛኛው ከሰባ ፐርሰንት ከሰባ አምስት ፐርሰንት በላይ ካውኬዥያን ክሊኒካል ሰብጀክቶች ነው።

ይሄ የኢንዱስትሪው ስታንዳርድ ነው። ግን መድኃኒቱ ሲወጣ ለኮኬዥኖች ብቻ አይደለም አይደል? ጥቁር ይጠቀመዋል፣ ስታሚክ ይጠቀመዋል፣ አረብ ይጠቀመዋል፣ ሁሉም ሰው ኤዥያም ሰው ይጠቀመዋል። እና ይሄ ያለ አሁን እየተሰራ ያለ ነገር ነው። ያ ማለት ልክ ነው ማለት ግን አይደለም። ሬፕሬዘንቴሽን ያስፈልጋል በሁሉም ኢንዱስትሪ ላይ ስኪን ኬርም ውስጥ እንደዛ ነው። ስኪን ኬር ቴስት የሚደረገው ታርጌትም የሚደረገው ለነጭ ቆዳ ነው።

እኛ ደግሞ የራሳችን የሆነ ዩኒክ የሆነ ፊዚዮሎጂካል የሆነ ማርኬት ላይ የማናገኘው ፍላጎት አለ። ስለዚህ አንተ እንዳልከው ያንን ጋፕ ሚት ለማድረግ ነው እኛ እየሰራን ያለ ነው። ስለዚህ ልክ ነው፣ ቻሌንጂንግ ነው የሚሆነው ቀላል ነገር አይደለም፣ ግን ትልቅ ኦፖርቹኒቲ ስለምናይ እንግዲህ እሱን ፐርሱ ለማድረግ ነው። ሁለተኛ ጥያቄ ደግሞ እንግዲህ ያንን

ላይ ለመድረስ እና ሰክሰስፉል ለመሆን እዚህ ኢንዱስትሪ ውስጥ አንቺ ምንድን ነው እየተጠቀምሽ ያለሽው ነገር ለሚለው ጥያቄ ቅድም እንዳልኩት ፋርማሲስት ነኝ።

ኢንዱስትሪ ኖሌጁ በሌላ ሰው በኢምፕሎይ ብቻ እነሱ በሚነግሩኝ ብቻ ሳይሆን የራሴንም ፕሩፍ እያደረግኩ ነው እያንዳንዱን እንቅስቃሴ የሚሄደው ማለት ነው። ለምሳሌ አሁን ስታየው እዚህ ስፔስ ውስጥ ትልልቅ ካምፓኒዎች ብቻ ሳይሆን ሴሌብሪቲዎች ይገባሉ። ሴሌብሪቲዎች ሲገቡ ስለ ኢንዱስትሪው የሚያውቁት ነገር የለም። በሌላ ሰው ነው ላይ የሚያደረጉት አንዳንድ ነገር ክሌም ያደረጋሉ። ክሌም የሚያደረጉት ነገር እውነት አይደለም። አንደኛ ነገር ያው የእኔ

ጠንካራ የሆነ የሳይንስ ባክግራውንድ ሁለተኛ ነገር ደግሞ ያለው የራሱ አንነት ሚዲያል ነው ገበያ ላይ አቬለብል ያልሆኑ ጥራት ያላቸውን ነገሮች ለስኪናፍ ካበር ማድረጋችን ከዛ ደግሞ በእኛ ውስጥ ካምፓኒያችን ውስጥ ያሉ ጠንካራ ሌላ

ፕሮፌሽናሎች የእነሱን እውቀትና ተሞክሮ እየተጠቀምን እንግዲህ ለማደግ ነው አላማችን። እንግዲህ አስካላይድ ፎርሚላ ተፈጥሯዊ የውበት መጠበቂያዎች ላይ ነው ያነጣጠረው ወይም የሚያተኮረው። ለአንቺ ተፈጥሮ ላይ ማተኮር ጠቃሚ የሆነበት ምክንያት ወይንም ቅድሚያ የሚመሰጭበት ምክንያት ምንድን ነው? ይሄም ተመልሶ የሚሄደው እንግዲህ የፋርማሲ ባክግራውንድ ላይ ነው። ፋርማሲ ስናጠና ፋርማኮግኖሲ የሚባል ዲፓርትመንት አለ ስትሪክትሊ ከእጽዋት የሚወጡ

መድኃኒቶችን እንዴት ነው ክትራክት የምናደርገው፣ እንዴት ነው ወደ ታብሌትነት የሚቀየሩት፣ ሁሉ መሀል ላይ ከእጽዋቱ ጀምሮ እስከ መድኃኒቱ ድረስ የምንማርበት ዲፓርትመንት ነበር። እና በጣም ፋሽኔት ነበር ኮኝ። አዲስ አበባ ዩኒቨርሲቲ አምስት ኪሎ ነው ፋርማሲ የጨረስኩት። እና እዛ ስማር ፐርቲኩላር በዚህ ዲፓርትመንት የነበሩ ሳብጀክቶች ላይ

በጣም ትን ነበረኝ ፍላጎት ነበረኝ እና በዛው ስለ እጽዋቶች ብዙ ነገሮች አነብ ነበረ እና ያው እንግዲህ ሜይ ቢ አንተም አድማጮችም እንደምታውቁት በእኛም በባህላችን እጽዋቶችን ለብዙ አይነት ነገሮች እንደ መድኃኒትነት እንጠቀማለን። አሁንም ቢሆን በፋርማስርካል አለም ውስጥ ለካንሰርም፣ ለሌሎችም ክሮኒክ በሽታዎች የሚሆኑ መድኃኒቶች

ከዛሬም ድረስ ከእጽዋት ይወሰዳሉ እና ጠንካራ የሆነ የሂሊንግ ፓወር ችግሮቻችንን የመፍታት አቅም በተፈጥሮ ስላለ እነሱን ለመውሰድ እና ያው እንደምታውቀው ደግሞ ከእጽዋት የሚወጡ የሚሰሩ ጥራታቸውን የጠበቁ ፕሮዳክቶች ፕሪሚየም ናቸው። ስለዚህ እኛ እዛ ስፔስ ውስጥ አገራችንንም በግሎባል በሆነ ስታንዳርድ

ሪፕሬዘንት የምናደርግበት ኦፖርቹኒቲ አንድ ፕሮዳክት አረ ታይም ስለ ሀገራችን ታሪክ እና ሪችነስ ያለንን ሄሪቴጁን የምናውራበት ኦፖርቹኒቲ ስለሆነ ከዛ መውጣት ለእኔ የሚታሰብም አይደለም በእነዚህ ምክንያቶች። አንድ የመጨረሻ ጥያቄ፣ ህይወት እንግዲህ አሁን በጤፍ ላይ ምርምር አድርገሽ፣ ምናልባት በኢንዱስትሪ ውስጥ የመጀመሪያ ይመስለኛል ጤፍን እንደ መሰረት የሚጠቀም

የውበት መጠበቂያ ምርት ማምረት ጀምረሻል ወይም እንዲመረት አድርገሻል። በቀጣይ ዓመታት ውስጥ ልታሳኪው የምትፈልጊው ግብ፣ ልትደርሽበት የምትፈልጊው ህልም ምንድን ነው? እንግዲህ ያው ኖርዝ ስታር እየተባለ እንደሚገለጸው በእሱ አሁን ስትሄድ የኛ የአልቲሜት ቪዥናችን የአስካላይትን በፕሪሚየም ብራንድ ካታጎሪ ውስጥ የኢትዮጵያ መሰረት ያለው

እና የኢትዮጵያን ታሪክ የሚተርክ ምናልባትም ካየህ በብራንዳችን ውስጥ ብዙ ሴቶች ጣይቱ ያለን ስለ ከዛም ደግሞ ፋውንዴሽን አለን ቤተሰብ የሚል ለሴቶች ኤምፓወርመንት የሚሆን ስራ ነው የምንሰራው። ስለዚህ ቪዥኑ ስታንዳርዱን የጠበቀ ወይም ከስታንዳርዱም ከፍ ያለ

ፕሪሚየም የሆኑ ፕሮዳክቶችን ከኢትዮጵያ በሚገኝ በጤፍ መሰረት ያደረጉ የቆዳ መጠበቂያ ፕሮዳክቶችን ለዓለም ማቅረብና ቅድም ጋፕ አለው እንዳልነው ያንን ጋፕ መሸፈን፣ በዛም ውስጥ ከችግር የወጣ ከእርዳታ የወጣ ሪች የሆነ ካልቸር እንዳለን እና ራሳችንን ሰስቴን ማድረግ እንደምንችል ዋንስ ፓረታይም ያንን ለመተረክ ነው የኛ ህልምና

ቪዥን እጅግ በጣም አመሰግናለው። ህይወት ዮሐንስ አስካላይት ፎርሚላ ስለተሰኘው የውበት መጠበቂያ አምራች ድርጅት እንዲሁም ደግሞ ስለ ሌሎች ተያያዥ ጉዳዮች ስላነሳን ስላወራሽን በጣም እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን። መልካም ምሽት ይሁንልሽ። እኔም አመሰግናለሁኝ አብጣም

ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ሳየነኝ በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።

i <laughs>